እየተጠናከረ የመጣ የመንግስት ወታደራዊ እርምጃ፣ የአማጽያን ጥቃት፣ የሲቪሎች ኢላማ መደረግ፣ የአንገት መታረድን ያሳያሉ የተባሉና ያልተረጋገጡ ቪዲዮዎች፣ እገታ፣ የትምህርት ቤቶችና የሆስፒታሎች መዘጋት፣ ለሰላም የሚደረጉ ጥሪዎች እነዚህ ሁሉ የአፍሪካ ህብረት መቀመጫና በአገሪቱ በርካታ ህዝብ ከሚኖሩባቸው ሀገራት አንዷ በሆነችው በኢትዮጵያ በተመሳሳይ ጊዜያት በመከሰት ላይ ያሉ ድርጊቶች ናቸው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት ወቅት ለሰላም ቃል የተገባ ቢሆንም በስልጣን በቆዩባቸው ባለፉት አምስት ከመንፈቅ ዓመታት በኦሮሚያ፣ በትግራይና በአማራ ክልሎች በመቶ ሺህ የሚቆጠሩ ሰዎች ተገድለው በሚሊዮኖች ተፈናቅለዋል። በትግራይ ክልል የነበረው ጦርነት ፕሪቶሪያ ላይ ከሁለት ዓመታት በፊት በተፈረመ ተኩስ የማቆም የሰላም ስምምነት አማካኝነት ሲቆም፣ በአማራና በኦሮሚያ ክልሎች ግን የትጥቅ አመጾች ቀጥለዋል። በግጭቱ የሚሳተፉት ሁሉም ወገኖች የመብት ጥሰት እንደፈጸሙ ክስ ቢቀርብባቸውም ሁሉም ተጠያቂ እንዳልሆኑ አስታውቀዋል። በፋኖ ታጣቂዎችና በፌዴራል መንግስት ኃይሎች መካከል ከአንድ ዓመት በፊት ውጊያ የጀመረው መንግሥት የአማራ ክልል ልዩ ኃይልና ሌሎች ታጣቂዎችን ትጥቅ በማስፈታት መከላከያን ጨምሮ ወደ ሌሎች አደረጃጀቶች መመደብና ወደ ማህበረሰቡ የመቀላቀል እቅዱን ይፋ ማድረጉን ተከትሎ ነው። ይህ የመንግስት እቅድ በፌዴራል እና በትግራይ ኃይሎች መካከል በነበረው ጦርነት ወቅት ከፌዴራል ኃይሎች ጋር ወግነው ሲዋጉ ከነበሩ የፋኖ ኃይሎች በኩል ተቃውሞ ገጥሞታል። በኦሮሚያ ክልል ደግሞ የኦሮሞን ህዝብ ነጻነት ለማጎናጸፍ በሚል ከተነሳው ከኦሮሞ ነጻነት ሰራዊት ጋር በ2010 ዓ ም የጀመረው ውጊያ አሁንም ቀጥሏል። የኢትዮጵያ መንግስት ለድርድር ዝግጁ እንደሆነ በተደጋጋሚ ምልክት ቢያሳይም ግጭቱ እንደቀጠለ ነው። በፌዴራል ጦርና በፋኖ ኃይሎች መካከል በመካሄድ ላይ ያለው ግጭት በበርካታ ዞኖች ተባብሶ ባለፈው ጥቅምት በ30 ከመቶ መጨመሩን የትጥቅ ግጭቶችንና ስፍራዎችን የሚከታተለው ገለልተኛው ፕሮጀክት ACLED አስታውቋል። ፕሮጀክቱ በተጨማሪም ከሚያዝያ 2016 ዓ ም ወዲህ በአማራ ክልል የተፈጸመው የድሮን ጥቃት የአራት መቶ ሰላሳ ሰዎችን ሕይወት እንደቀጠፈ ሪፖርት መደረጉን አውስተዋል። በጥቅምት 26 ቀን 2017 ዓ.ም ምረት ዝብስት በተባለች ጎጃም ከተማ በፌዴራል ኃይሎችና በፋኖ ታጣቂዎች መካከል በነበረው ውጊያ በድሮን በተፈጸመ ጥቃት 43 ሰዎች በገደላቸውን ነዋሪዎችና የአይን ምስክሮች አስታውቀዋል። የመንግስት ባለስልጣናት አስተያየት እንዲሰጡ ከቪኦኤ ለቀረበላቸው ጥያቄ ምላሽ አልሰጡም። ነገር ግን የመንግስት ኮሚኒኬሽን ጉዳይ ሚኒስትር ለገሰ ቱሉ ከጥቃቱ ጥቂት ቀናት በኋላ መንግስት በአማራ ክልል ሲቪሎችን ኢላማ አድርገዋል መባሉን አስተባብለዋል። በስም ያልጠቀሷቸው ብዙሃን መገናኛዎች በመንግስት የሚወሰዱ ወታደራዊ እርምጃዎችን በሲቪሎች ላይ እንደተፈጸሙ አድርገው ያቀርባሉ ብለዋል። በውጭ ኃይሎች ፈንድ የሚደረጉ መቀመጫቸውን ውጭ ሀገር ያደረጉ ነገር ግን ደግሞ በራሳችን ቋንቋ ኢትዮጵያን የማጠራመስ ግብ ይዞ የሚሰሩ መደበኛ ሚዲያዎች ሳይቀር በተመሳሳይ ተሳስቶ እንኳን አንድ ቀን በክልሉ ህዝብ ላይ የሚደርሰውን በደብ የማይዘግቡ ግን መንግስት በተመረጠና በታቀደ መልክ በጽንፈኛው ኃይል ላይ መስደውን እርምጃ ኋላ ላይ የተወሰደ እርምጃ አድርጎ ያቀርቡታል። ይህ ፈጽሞ ተቀባይነት የለውም። ንጹሀንን የገደደሉ፣ ያገጡ፣ የዘረፉ ለበሽታ እንዲጋለጥ ንብረትና ሀብት የሚ አካልን ንጹሕ አድርጎ ማቅረብ በየትኛውም መመዘኛ ትክክልም አይደለም፣ ተቀባይነትም የለው። በዚህም ድርጊት ውስጥ ያሉ አካላት ከዚህ እኩይ ድርጊታቸው መቆጠብ ይኖርባቸዋል። መንግሥትና የክልሉ ሕዝብ የጀመሩትን ህግ የማስከበር ስራ አጠናክሮ የሚቀጥሉ ይሆናል። የኢፌዴሪ መከላከያ ኃይል ከሁለት ወራት በፊት ባወጣው መግለጫ በፋኖ ታጣቂዎች ላይ ከፍተኛ ወታደራዊ ዘመቻ እንደሚደረግ አስታውቋል። በአማራ ክልል ያለው ግጭት እያየለ መምጣት የአሜሪካውን የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው ወር ወደ ጠቅላይ ሚኒስትር አብይ አህመድ ስልክ እንዲደውሉ አድርገዋል። በስልክ ውይይቱ የውጭ ጉዳይ ሚኒስትሩ በአማራ ክልል እየጨመረ የመጣው ሁከት እንዳሳሰባቸው እና በሌሎችም ኢትዮጵያ ውስጥ ለሚታዩ ግጭቶች ፖለቲካዊ ውይይት ማድረግ አስፈላጊ መሆኑን ለአብይ እንደነገሯቸው ተዘግቧል የኢትዮጵያ መንግስት 23 ሚሊዮን ህዝብ ይኖርበታል በሚባለው የአማራ ክልል በነሐሴ 2016 ዓ ም አስቸኳይ ጊዜ አውጀዋል አዋጂው ባለፈው ሰኔ የጊዜ ገደቡ ቢያልፍም ከኢትዮጵያ ፌዴራል ኃይሎችና ከአማራ ክልል ኃይሎች የተውጣጣ ግብረ ኃይል ለአንድ ወር ባደረገው ዘመቻ በሺህ የሚቆጠሩ ሰዎች በዘፈቀደ ታስረዋል ሲል የመብት ቡድኑ አምነስቲ ኢንተርናሽናል አስታውቋል ከመስከረም 18 2017 ዓ ም ጀምሮ በሺህ የሚቆጠሩ ሲቪሎች በመላ አማራ ክልል በሚገኙ ጊዜያዊ መጠለያዎች ግብረ ኃይሉ አስሯል ሲል አምነስቲ ይፋ ባደረገው የምርመራ ሪፖርቱ አስታውቋል። የኢትዮጵያ መንግስት በአምነስቲ ሪፖርት ላይ ምላሽ እንዲሰጥ የተደረገው ሙከራ ሳይሳካ ቀርቷል። በአማራ ክልል በርካታ ትምህርት ቤቶች በመዘጋታቸው በሚሊዮን የሚቆጠሩ ልጆች ከትምህርት ውጭ እንዲሆኑ አስገድደዋል። ባለፈው መስከረም አስር ቀን ምስራቅ ጎጃም ውስጥ ሲናን በተባለ ስፍራ ሁለት መምህራን ተገድለዋል። ይህም በክልሉ በትምህርት ሥራ ላይ በተሰማሩት ዘንድ ስጋት መፍጠሩን እነዚሁ ሰራተኞች ተናግረዋል። የአካባቢው አስተዳደር የትኛውንም ቡድን በስም ሳይጠቅስ በአማራ ስም የሚምሉ ብሎ የገለጻቸው ቡድኖችን ለግድያው ተጠያቂ አድርጎ ክስ አሰምቷል። በደሴ ከተማ ደግሞ ሙልጌታ ከበደ የተባሉ ዳኛ ጥቅምት አራት ቀን ከስራ ወደ ቤት በመመለስ ላይ ሳሉ በመኪናቸው ውስጥ በተፈጠረ ፍንዳታ መገደላቸው ታውቋል። ፖሊስ ፍንዳታው መኪናቸው ውስጥ በነበረ ፈንጂ አማካኝነት የተከሰተ እንደነበር አስታውቋል። ህዳር አንድ ቀን 2017 በቆቦ ከተማ የብልጽግና ፓርቲ ኃላፊ የነበሩት ደርቤ ሙልጌታ በጥይት ተገድለዋል። የፓርቲው ባለሥልጣን የሆኑት ከድር ሙስጠፋ ለአማራ ሕዝብ እንታገላለን የሚሉ ጽንፈኞች ብለው የገለጿቸው ቡድኖችን ለግድያው ተጠያቂ አድርገዋል። የቀድሞ ጋዜጠኛ እና በአማራ ክልል የትጥቅ ትግል በማካሄድ ላይ ከሚገኙት የፋኖ ቡድኖች መካከል አንዱ የሆነው የአማራ ፋኖ ሕዝባዊ ድርጅት ተብሎ የሚጠራው መሪ እንደሆኑ የነገሩን አቶ እስክንድር ነጋ፣ ቡድኑ ሲቪሎችን ኢላማ አድርገዋል መባሉን ከሳምንት በፊት ከቪኦኤ ዘጋቢ ሐሩን ማሩፍ ጋር ባደረጉት ቃለ ምልልስ እኛ መንግስትን የምንዋጋው ሲቪሎች በመጠቃታቸው ነው። አቶ እስክንድር በአማራ ክልል የተለያዩ የፋኖ ቡድኖች እንዳሉ አምነዋል። ፋኖ ለምን ትምህርት ቤቶች መዘጋታቸው ትክክለኛ ነው ብሎ ያምናል? እንደገና መከፈታቸውንስ ለምን ይቃወማል? ተብለው ለተጠየቁት አቶ እስክንድር ሲመልሱ ለተማሪዎቹና ለማህበረሰቡ ደህንነት ሲባል ነው ብለዋል። እንደ ድርጅታችን ከሆነ ጉዳዩ የደህንነት ነው። ትምህርት ቤቶችን በተመለከተ የደህንነት ጉዳይ ያሳስበናል። እኛ ብቻ ሳንሆን ወላጆችም የደህንነት አለመኖር ያሳስባቸዋል። ምክንያቱም ትምህርት ቤቶች በድሮን ኢላማ ይደረጋሉ። መንግሥት ትምህርት ቤቶችን ያጠቃል፣ ይደበድባል። ከሰማይ ትምህርት ቤቶች ላይ ጥቃት ይፈጸማል እና በዋናነት የደህንነት ጉዳይ ነው። የልጆችና የመምህራን ደህንነት። የጦርነት እስከተካሄደ ድረስ ተማሪዎች ደህንነታቸው የተጠበቀ አይሆንም። ገለልተኛ የምርመራ ቡድኖች ክልሉን መጎብኘት እንዲችሉ መንግስት እንዲፈቅድም አቶ እስክንድር ጠይቀዋል። ገለልተኛ ቡድኖች ገብተው ጉዳዩን እንዲመረምሩ መንግስት ይስማማል። ሁላችንም ተጠያቂ መሆን አለብን። ይህን አጽንኦት መስጠት ፈልጋለሁ። በተፈጸመው ሰቆቃ ላይ ለሚደረገው የምርመራ ግኝት ሁላችንም ተጠያቂ እንሁን። ከአቶ እስክንድር ነጋ ጋር ላደረግነው ጥቃ ለመጠየቅ ከበርካታ የመንግሥት ባለሥልጣናት ምላሽ ለማግኘት ብንሞክርም አልተሳካም። በብልጽግና ፓርቲ ምስረታ አምስተኛ ዓመት ክብረ በዓል ላይ እሁድ ህዳር 22 ቀን 2017 ዓ ም ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ አማጽያን ወደ ሰላም ንግግር ጠረጴዛ እንዲመጡ በድጋሚ ጠይቀዋል። ደጋግሜ እንዳነሳሁት በአማራ ክልል፣ በኦሮሚያ ክልል ያሉ ወንድሞቻችን አንድ ሺህ ዓመት ቢታገሉ ስለማያሸንፉን አንድ ሺህ ዓመት ቢወድቁ ቢነሱ ለውጥ ስለማያመጡ ያኛውን መንገድ ጥለው ወደ ሰላም እንዲመጡ በዚህ በተከበረ ጉባኤ በድጋሚ ጥሪ አቀርብላቸዋል። ክላሽ እንዲበቃ ክላሽ ያነገባችሁ፣ በዚያም ድል ይገኛል ብላችሁ ያሰባችሁ ወንድሞቻችን ይበቃችኋል። ሞክራችኋል አልሆነም፣ ወደፊትም ስለማይሆን በሰላም፣ በውይይት በጋራ ሀገራችን እናበለጽግ። በታላቅ ፍቅርና ትህትና ጥሪ ላቀርብላችሁ ይፈልጋሉ። አብይ ንግግሩን ባደረጉ በሰዓታት ውስጥ የኦሮሚያ ክልላዊ መንግስት ከኦሮሞ ነጻነት ሰራዊት ተለይተው ከወጡትና የቀድሞ የማዕከላዊ እዝ አዛዥ ከነበሩት ጃል ሰኚ ጋር የሰላም ስምምነት ተፈራርመዋል። ክልላዊ መንግስቱን ወክለው የፈረሙት የክልሉ ፕሬዚደንት አቶ ሺመልስ አብዴሳ waan bilisummaa Oromoo murtee kana waamicha uummanni Oromoo dhiyeesse fudhachuudhaan murtee olaanaa kana. በመጀመሪያ የኦሮሞን ህዝብ ጥያቄ ተቀብላችሁ ይህን የጀግና ውሳኔ ወሰናችሁ፣ የኦሮሞ ነጻነት ሰራዊት አባላትን ማመስገን እፈልጋለሁ። ህዝባችን ላለፉት ዓመታት በበርካታ መስዋዕትነት ውስጥ አልፎ እዚህ ደርሷል። የኦሮሞ ፖለቲካን የሚያራምዱት ግን ትግሉን ወደ ተፈለገው ደረጃ ስላላደረሱት፣ አሁንም ህዝቡ ለችግር ሲዳረግ ቆይቷል። በተለይ ባለፉት ዓመታት በመካከላችን በነበረው ችግርና ሌሎች ኃይሎችም ጣልቃ ገብተውበት የኦሮሞ ቄ በውርደት ደም የሚፈስበት ቦታ ሆኗል። የፖለቲካ ልዩነቶችን በዘመናዊ መልኩ መፍታት ብልህነት ነው። ስለዚህ በኦሮሞ ዘንድ መጎዳዳት እንዳይኖር የኦሮሞ ትግል ፈር እንዲይዝ የዛሬው ስምነት ወሳኝ ነው፤ በታሪክ ማህደርም የሚሰፍር ነው። ዛሬ ይህን ተቀበላችሁ የመጣችሁ እናንተ ጀግኖቻችን ናችሁ፤ እናከብራችኋለን። እንኳን ደና መጣችሁ ላለው ባለፈው መስከረም የቀድሞ የኦሮሞ ነጻነት ሰራዊት የሥራ አስፈጻሚ ኮሚቴ አባል እና የማዕከላዊ ዞን አዛዥ የነበሩት ጃል ሰኚ ነጋሳ ከኦሮሞ ነጻነት ሰራዊት አዛዥ ጃል መሮ ወይም ኩማ ድሪባ መነጠላቸውን አስታውቀው ነበር። ሕግና ደንብ እንደዚሁም መተዳደሪያ ደንብ የሌለው ድርጅት ነው። ጥፋት ሲሠራ ተጠያቂነት የሌለበት ድርጅት ነው። ሕግና ደንብ ሲኖር አንዱ ሲያጠፋ ለማስተካከል የሚያስችል ሕግ ይኖራል። ግን አሁን በአንድ ሰው የሚመራ መሆኑን አይተንና ተረድተን። እንደዚሁም ወደ ድርጅቱ ህግና ደንብ ተመልሰን እርስ በርሳችን እናስተካክል ብለን ለኦሮሞ ህዝብ ባለን ክብር ባህልና ወጉን ጠብቀን ነው በህዝብ ውስጥ የምንንቀሳቀሰው። ከዚህ ባለፈ በህግ ሊታይ ይገባል። በድርጅቱ ጠቅላላ ጉባኤ በ2017 በተደነገገው ህግና ደንብ መመራት አለብን ብለንና ከኦሮሞ ነጻነት ሰራዊት አመራር ጋር መቀጠል አንችልም ብለን ነው መግለጫ ያወጣ ነው አሁን ዋና አዛዥ የምንለውን ወደፊት በኦሮሚያ ውስጥ ከሚንቀሳቀሱ የኦሮሞ ነጻነት ሰራዊት አባላት ጋር ተነጋግረን ነው የምንመርጠው። ስለዚህ ከዚህ በኋላ የኦሮሞ ነጻነት ሰራዊት አመራር አይወክለንም በማለት ነው ይህን መግለጫ ያወጣ ነው። የኦሮሞ ነጻነት ሰራዊት ማዕከላዊ እዝ ግን ሰኚ መክዳታቸውን አጣጥሏል። የኦሮሞ ነጻነት ሰራዊት አመራር አንዱ የሆኑት ጅረኛ ጉደታ የተፈጸመውን ስምምነት ስላቅ ነው ሲሉ ገልጸውታል። ጅረኛ በተጨማሪም መንግስት ከስምምነት የፈጸመው ከድርጅቱ የተባረሩ ብለው ከጠሯቸው ግለሰቦች ጋር ነው ሲሉ ተናግረዋል። ሞቱማ ናኖ ኦሮሚያ የኦሮሚያ ክልላዊ መንግስት ከኦሮሞ ነጻነት ሰራዊት ጋር ሳይሆን የድርጅቱን ሕግ አፍርሶ ከመከላከያ ሰራዊት ጋር ህገወጥ የሆነ ግንኙነት እንደነበረው አውቀን ያስተዳደር እርምጃ ከተወሰደበት ግለሰብ ጋር ነው ስምነት ያደረገው እንጂ ከኦሮሞ ነጻነት ሰራዊት ጋር ያደረገው ስምነት እንዳልሆነ መለየት አለበት። በአማራ ክልል የሚገኘው ፋኖም መንግስት ስለ ሰላም ውይይት የሚሰጠውን ገለጻ የይምሰል ሲል ይገልጸዋል። አቶ እስክንድር ነጋ መንግስት ለትጥቅ ግጭቶች ሰላማዊ መፍትሄ ይሰጥ ሲል የሚያሰማው ጥሪ እውነተኛው ነው አያውቅም። በወታደራዊ ድል ነው የሚያምነው። ይህን እምነታቸውን ካልቀየሩ አሁን ባለው ሁኔታ ከሆነ ስለ ሰላማዊ መፍትሄ ሲናገሩ ከምር መውሰድ አስቸጋሪ ነው። ለደህንነታቸው ሲሉ ስማቸው እንዲገለጽ ያልፈለጉና በኢትዮጵያ የሚገኙና ገለልተኛ እንደሆኑ የሚገልጹ ተንታኝ ሁለቱም አማጺ ኃይሎች መንግስትን ከስልጣን ለማስወገድ አቅሙ የላቸውም ሲሉ ተናግረዋል። ይህ ሁሉም ወገኖች አሸናፊ ሆነው የሚወጡበት አይደለም። መንግስትም ይህን ይረዳል። የመንግስት ዕቅድ አማጽያንን አዳክሞ ወደ ድርድር ጠረጴዛው እንዲመጡ ማድረግ ነው ሲሉ ኢትዮጵያዊ ተንታኝ ተናግረዋል። ተንታኙ በተጨማሪም ዘግይቶም ቢሆን በቅርቡ ድርድር መኖሩ አይቀርም ሲሉ ተናግረዋል። ሁሉም ይህን ያውቃል። ድርድሩን ጠንካራ ቁመና ሲኖራቸው መጀመር ነው የሚፈልጉት። ነገር ግን ያ እስከሚሆን ግጭቱ ይቀጥላል። እየጋመ የሚሄድ ግጭትም ሊሆን ይችላል ሲሉ ተንታኙ ተናግረዋል። ሃሩን ማሩፍ ላዘጋጀው ዘገባ እንግዶሌ ነኝ ዋሽንግተን ዲሲ።